አገሪቱ የተለያዩ ክፍሎች የተቀሰቀሰውን ሕዝባዊ ዐመፅ ምንነት አቅጣጫና ሁነኛ የመፍትሔ አማራጮች ለመዳሰስና አድማጮችን በንቃት ለማሳተፍ የታለመ ተከታታይ ውይይት አካል ነው። ኢትዮጵያዊነት ይሰኛል። አራት የሲቪክ ቡድኖችና ማኅበሮች የመሠረቱት ድርጅት ነው። ማኅበሩ በቅርቡ ለዓለም አቀፉ ማኅበረሰብ ለመንግሥታትና ለኢትዮጵያውያን በጻፈው ደብዳቤ መነሻነት ከሁለት መሥራች አባሎቹ ጋር የጀመርነው ተከታታይ ውይይት የመጨረሻ ክፍል ቀጥሎ ይቀርባል። አሁን የሚታዩት ሁኔታዎች በዚሁ ከቀጠሉ ሊያደርሱ የሚችሉትን ጉዳት ጨምሮ ካጣብቅኙ መውጫ የሚረዱ ሁነኛ አማራጮችና የዜጎችን ሚና ይመረምራል። የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነው። እንግዶቹ እራሳቸውን በሚያስተዋውቁበት ይጀምራል። እኔ በትሩ ገብረ እግዚአብሔር እባላለሁ። ምኖረው ዳላስ ቴክሳስ ነው። የምሠራው ሞርጌጅ ባንከር ነው የሚሉት ጊዜ ሀገር እና በጥቅሉ ቤት መግዛት ለሚፈልጉ ሰዎች ብድር የሚያገኙበትን ሁኔታ ማመቻቸት ስራ ነው ስሜ ብርሃኑ አበጋዝ ይባላል በቨርጂኒያ ጠቅላይ ግዛት በዊሊያም ሜሪ ዩኒቨርሲቲ የምጣኔ ሀብት ፕሮፌሰርና የዲፓርትመንቱ ሊቀመንበር ነኝ አመሰግናለሁ ከአጣብቅኙ መውጫ ስትሉ በጥሪያቸው ያስቀመጣችኋቸውን አበይት ነጥቦች እንመልከት በተጨባጭ ምን አይነት አቅጣጫዎችን ነው እየጠቁማቸው ያላችሁት ዶክተር ብርሃኑ እንደ እንደተባለው የአሁኑ ሁኔታ ከቀጠለ መንግስትም በለው ህዝቡም እንቢተኛነቱን ከቀጠለ ብዙ መበጣበጥ እንደምታመራ ጥርጥር የለንም። ይሄ ደግሞ አጥፍቶ መጥፋት ለገዢው ፓርቲ አይሆነውም፣ ለኢትዮጵያ ሕዝብም አይሆንም እና ብሱ ላይ ትልቅ ስጋት አለን እና ከዚህ አጣብቂኝ እንዴት አገሪቱ ልትወጣ ትችላለች? ሌሎችም ሀገሮች በተመሳሳይ ሁኔታ ይሄን ነገር የተወጡት አሉ እና ከእነሱስ ምን እንማራለን ብሎ መጠየቁ ተገቢ ነው። ይሄ ዓይንህን ላፈር የሚል አቋም አግባብ ያለው አቋም አይመስለኝም። ምክንያቱም ዓይንህን ላፈር የተባለ እንደዚህ በትልቅ የታጠቀ መንግስት እስከ መጨረሻው ድረስ አጥፍቼ ሞታለሁ ማለቱ፣ ሁለተኛ ሌሎች ብዙ ህዝቦች አሉ፣ ወደውም ሆነ ተገደው ይህን መንግስት የሚደግፉት እነሱም በዚህ ላይ ተጠቃለው ብዙ እልቂት ሊመጣ ይችላል እና እሱም አያስፈልግም። ለዚህ ነው አንደኛ ህዝቡ ወደ ሽግግር መንግስት እንዲያይ የቀን በቀኑን ትግል ብቻ ሳይሆን መፍትሄ እንዳለ ከወንዙ ባሻገር የተሻለ ምርጫ እንዳለ ወንዲያይ የሽግግር ጥያቄ በአእምሮ ውስጥ ጎልቶ እንዲታይ የሚል አስተሳሰብ አለን። ይሄ ሽግግር ደግሞ ወንዙ ስንሻገር ብዙ አደጋ አለ። መንግስት ድንገት ሊፈርስ ይችላል፣ ወይም ማስታረቂያ የሆነ የውጭ ሀይል ሊገባ ይችላል እና የተለያዩ መልክ ነው መንግስት የሚፈርሰው እና አንዳንዱ ለሽግግር ያመቻል፣ አንዳንዱ ደግሞ ሽግግሩን ያባብሰዋል። ስለዚህ አንዱ መንገድ እርቀ ሰላም ያለበት እውነትን የማይሸሽግ የትሩዝ ኤንድ ሪኮንሲሌሽን ፕሮሰስ የሚባለው እንደዛ ከሁሉም ከህብረተሰቡ የተውጣጡ የጎበዝ አለቆች የምንበላቸው ሽማግሌዎች፣ የምንበላቸው የሃይማኖት መሪዎች የምንበላቸው ተውጣጥተው እውነቱን ህዝቡ እስካሁን ድረስ የደረሰበት ግፍ ምንድን ነው? ማን ነው ያደረሰበት? የትኛው ነው ይቅርታ የሚደረግለት? የትኛው ነው መጠነኛ ቅጣት የሚሰጠው? ምህረትና ቅጣትን ያመዛዘነ ፍርድ የሚሰጠው የእርቀ ሰላም ይዘት ነው። እና ይሄ እርቀ ሰላም ሁሉንም ኢትዮጵያውያን ያጠቃልላል። ጨቋኙንም፣ ተጨቋቹንም ያጠቃልላል። እና በደቡብ አፍሪካም በሌሎችም ቦታ በኮሎምቢያ አሁን የምናየው እንደዚህ አይነት ይዘት ነው። እና ያው ከኢትዮጵያ ሁኔታ ጋር ተሳስሮ የሽግግር ስርአቱ አንዱ ምሰሶው የእርቀ ሰላምና የእውነት መርማሪ ኮሚሽን ይቋቋም የሚል እኔ በተለይ የግሌ አስተሳሰብ አለኝ። ይህን ለማድረግ ግን አሁን መሰራት ያለባቸው ቅድመ ሁኔታዎች አሉ። አንደኛው እንደሚመስለኝ በመጀመሪያ ደረጃ የፌዴራል ፖሊስ በተለይ አሁን ደግሞ የመከላከያ ሰራዊት እነዚህ በሙሉ ከመንገድ ሊወጡ ወደ ጦር ሰፈራቸው እንዲሄዱ መደረግ አለበት። ህዝቡን ያው ተራው ፖሊስ ጸጥታ እንዲያስጠብቅና ህዝቡ ደግሞ የለውጥ ተስፋ መኖሩን ሲረዳ በራሱ ዲስፕሊን ብጥብጥ ውስጥ እንደማይገባ እናውቃለን። እና ይሄ አንዱ ትልቁ እርምጃ ይመስለኛል። ሁለተኛው የፖለቲካ እስረኞችን ካለምንም ቅድመ ሁኔታ መፍታት። ይሄ ደግሞ ተአማኒነትና ለማግኘት ኮንፊደንስ ቢውልዲንግ የሆነ እርምጃ ነው። መንግስት ይሄን ካደረገ ለወደፊቱ ለሚሰጠው ፍርድ፣ ይሄን ደግሞ እንዲገነዘበው ያስፈልጋል። እና ሶስተኛው አሁን ያለውን የውሸት ፓርላማ አፍርሶ ብሔራዊ በጎበዝ አለቆች ሁሉም የተውጣጣ ጉባኤ ወይም ናሽናል ዩኒቲ ካውንስል የሚባል ቢቋቋም፣ ይሄ ሀይል ሀገሪቱን አረጋግቶ ለወደፊት መቢ ሁለት አመት ሶስት አመት ያህል የሚቆይ የሽግግር ሸንጎ እንዲቋቋም ፈር ሊቀድና መንገድ ሊቀድ ይችላል። ከዛ በኋላ እንግዲህ አዲስ ህገ መንግስት ሲጻፍ የምርጫ ስርዓት ምን ይሆናል፣ የሀገሪቱ ያገዛዝ ፍፍል ምን ይሆናል፣ እነዚህ ከባድ ከባድ ጥያቄዎች አሁን ይሄ በፓርቲ ስም ና በመንግስት ስም በግል አባሎች በካድሬ ስም ሲዘርፍ የነበረው ሀብት ምን ይሆናል? እነዚህ የቁጥጥር አውታሮች እንዴት ነው የሚያዙት? እነዚህ እነዚህ ጥያቄዎች ሁሉ መነሳታ እነዚህ ካልተነሱ ና መፍትሄ ካልተሰጣቸው ምርጫ ማካሄድ እንደውም ህዝቡን የበለጠ ማበጣበጥ ስለሆነ የሚያረጋጋ የሽግግር ስርዓት ያስፈልጋል። እና የፖለቲካ ሀይሎች የሲቪክ ሀይሎች ና አገር ወዳድ ግለሰቦች ድሮ ባደረጉትም አሁን በዚህ ላይ ምክር እንዲሰጡ በዚህ ላይ የሀሳብ እንዲያቀርቡ እና ኢትዮጵያዊነት እኛ ራሳችን እነዚህን ስብስቦች ለመርዳት ፈቃደኛ እንደሆን ያው በመግለጫችን እንዳስረድተናል። ዶክተር ብርሃኑ ባለው ላይ ይሄ አሁን ካለንበት አጣብቅኝ የመውጫውን ዘዴ በሚመለከት በእኛ በኩል መሰረታዊ ነው ብለን የምናምነው ሁሉም በኢትዮጵያ ጉዳይ ያገባናል የሚሉ ኃይሎች። የህዝቡን የበላይነትና ሉዓላይነት በህግ ደግሞ የመገዛትን አስፈላጊነት እነዚህን ሁለት መሰረታዊ ነገሮች ሊቀበሉ ይገባል፣ አሁን ካለውም መንግስት ጨምሮ ማለት ነው። ይህንን ከተቀበሉና የኢትዮጵያን ደግሞ እንደ አገር መቀጠል ካመኑ በእኛ በኩል ማመቻቸት የምንፈልገው እነዚህ በፖለቲካው በኩል የብዙ ዘመን ልምድ ያላቸው ጥናቶችም ያካሄዱ የራሳቸውን ለኢትዮጵያ ይበጃል የሚሉትን ፕሮግራሞች ያዘጋጁ ኃይሎች ተገናኝተው በወንድማማችነት ኢትዮጵያን በማዳን መንፈስ ተነጋግረው ኢትዮጵያ እንዲህ አይነት አዙሪት ውስጥ ዳግመኛ እንዳትገባ በሚያስተማምን መልኩ የሚያዋጣን የሽግግር አካሄድ ይሄ ነው ብለው እንዲስማሙ ሁኔታዎችን ማመቻቸት፣ እንዲግባቡ መገፋፋት፣ እንዲገናኙ ማድረግ የሚለው ላይ ነው የምናተኩረው። ከዚያ በኋላ እንግዲህ ዶክተር ብርሃኑ ያለውም ሌሎችም ያልተነሱ ነገሮች እነዚህ አካሎች እየተነሱ ውይይት ተደርጎባቸው ይጠቅማሉ የሚባሉት እያዛሉ እና በዚያ ሂደት ኢትዮጵያ በሰላም ወደ ሁሉን ያቀፈ ፍትህ የነገሰበት ሁሉም ዜጋ መብቱ ተከብሮለት በየትኛውም የኢትዮጵያ ክፍል መስራትና መኖር የሚችልበትን ሁኔታ የሚፈጥር ስርዓት ይመሰረታል ብለን ነው ተስፋ የምናደርገው። ህዝቡም የሚታገለው ለዚያ ነው ብለን ነው። መልካም ግዙፍ የሀገር ጉዳዮች ናቸው የሰፈሩት፣ በውይይቱም እያነሳችሁ ያላችሁት ዶክተር ብርሃኑ ካነሷቸው በቅድሚያ መሳካት አለባቸው ካሏቸው ቅድመ ሁኔታዎች የሚዳምር ለዓለም አቀፍ ለጋሾች እና ሌሎች ክፍሎች በሚል ካሰፈራችሁት ውስጥ ለመንግስታቱ ድርጅት የሰብአዊ ጉዳዮች ኮሚሽን ያለምንም ማመንታት ከስድስት መቶ በላይ ደርሷል ያላችሁት የሰዎች ሞት በአፋጣኝ ምርማሪዎች የሚላኩበት ሁኔታ ይሄም ቁጥር በቀላሉ ሊያሻቅብ የሚችሉን የጠቀሳችሁበት አለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይሄ ያነሳችሁትን ሀሳብ የመሰለ በርግጥም አሁን የሚካሄደው መቆም የሚችልበት ሁኔታ ለማመቻቸት ምን ምላሽ የምታገኙበት ዘዴ አለ? በዚህ መልኩ ይሄ ሀሳብ እንዲነሳ የምጠብቁት። እንደሚታወቀው የተባበሩት መንግስታት ሰብአዊ መብት ኮሚሽን አሁን ያለው ኢትዮጵያ ውስጥ የሚደረገው በተለይ በመንግስት በኩል በኃይል የመጠቀም ሁኔታ አሳስቦት የተባበሩት መንግስታት የሚልካቸው ልኡካን ሄደው ሁኔታውን እንዲያጣሩ የቀረበውን ጥያቄ ኢትዮጵያ መንግስት አልተቀበለውም እና ይህንን በመግለጫችን ያነሳ ነው። ይሄ መደረግ ያለበት መሆኑን ለማሳሰብ ነው። የዜጎች መብት ህይወትን እስከ ማጥፋት ድረስ ያለ በቂ ምክንያት በመንግስት በራሱ እንዲህ አይነት ሁኔታ መፈጠሩ የሚደረገውም እንቅስቃሴ በእውነቱ አንድ የውጭ ወራሪ ኃይል መጥቶ የሚያደርገው እስኪመስል ድረስ ራሱ በሚያስተዳድሮት ዜጎቹ ላይ ከባድ መሳሪያዎች የመጠቀም አዝማሚያ መታየቱ ማንንም ሰብአዊ የሆነ ሰው የሚያሳስብ እና የሚያስቆጭ የሚያስቆጣ ሁኔታ ነው። ስለዚህ ለዓለም አቀፉም ህብረተሰብ በዚህ ሁኔታው በጣም ስላሳሰበው ነው እዛ ደረጃ የደረሰው እና ይህ አሁን ለጊዜው ዝም ተብሏል። ለኢትዮጵያ መንግስት አልቀበልም ስላለ ብቻ መቆም ያለበት ነገር ስላልሆነ በእኛ በኩል በሚደረጉት የኢትዮጵያ የዳያስፖራው የተለያዩ ስብስቦች፣ ግለሰቦች በሚያደርጉት የአድቮኬሲ እንቅስቃሴ፣ ተሟጋችነት እንቅስቃሴ የተባበሩት መንግስታትን አጥብቀን በመጎትጎት ይሄ ተፈጻሚነት እንዲኖረው ለማድረግ እንግዲህ ይሄ ደብዳቤው የመጀመሪያ ነው። እሱ እንዲሁ በመላክ ብቻ ሳይሆን በዴሊጌሽኖቹ አማካይነት ባይ ተወካዮች አማካይነት በጀኔቫም በኒውዮርክም እንዲደርስ ለማድረግ ጥረት እናደርጋለን። ተከታታይ ካምፔኖችም በስልክም በፋክስም ጉዳዩ እልባት እስኪያገኝ ድረስ የማያቋረጥ ጉትኮታ ማድረጋችን እንቀጥላለን። መልካም። በርከት ያሉ ጉዳዮችን አንስታችኋል። በጽሁፋችሁ የተካተቱ ዋና ዋና የሚባሉ ነጥቦችን ለማንሳት ያህል የቃቀስ የጠቃቀስ ነው። ዶክተር ብርሃኑ ከወንዙ ባሻገር ምርጫ ብለውታል። ምርጫ መኖሩን ለማሳየት የተጠቀማችሁበት በግራና ቀኝ ያሉ ሁሉንም ወገኖች መንገድ ሊያመላክት የሚችል ሀሳቦችን ፈንጥቃችኋል። በዚህ ሰዓት የእናንተ ውይይት የሚከታተሉ ታዳሚዎቻችን እንዲረዱት ምን ቢሆን ምን ይሆናል ከሚል ስጋት ነው። ከደረሱ ጉዳቶች ከዘረዘራችኋቸው ባሻገር መንግስት የቱን እርምጃ ቢወስድ ምን ይከተላል? ህብረተሰቡ መካከል የሰጋችሁት እርስ በርስ ብጥብጥ እንዳይከሰት በሚፈለገው ሂደት ውስጥ ሊሆኑ የሚችሉ ሁኔታዎችን እስኪ ፈንጥቁልን። ምናልባት አሁን ደግሞ ለለውጥ አቶ በትሩ ጀምረውልን ወደ ዶክተር ብርሃኑ ብሻገር። አዎ፣ አሁን ያነሳኸው ጥያቄ በእውነቱ የፖለቲካ ተንታኞች የሚመልሱት ጥያቄ ነው የሚመስለኝ። የሆነ ሆኖ ግን እኛም የኢትዮጵያን ጉዳይ በቅርብ የምንከታተል ስለሆነና እዚህ ስጋት ላይም የጣለን የተያዘው አዝማሚያ በጣም አደገኛ ሆኖ ስለታየን ነው። ይኸውም በማንኛውም ሀገር ህዝባዊ እንቅስቃሴ ይነሳል። ነገር ግን አንድ ህዝብ መርጦኛል የሚል መንግስት የሚነሱትን ጥያቄዎች አግባብ ባለው ህዝቡን በማግባባት የህዝቡን መሪዎች በማሰባሰብ የፖለቲካ ሜዳሩን በማስፋት እና ደግሞ የሚናገረውን ነገር ስራ ላይ በማዋል አመኔታ በህዝቡና በመንግስቱ መካከል እንዲፈጠር በማድረግ ነው ብዙ ሀገሮች የሚገጥማቸውን እንዲህ አይነት ተግዳሮት የሚቋቋሙት። እኛ ሀገር ግን ለሚነሳው ጥያቄ ሁሉ ይህ መንግስት የሚሰጠው መልስ የኃይል ምላሽ ብቻ ነው። ይሄ ደግሞ የበለጠ ህዝቡን አስከፍቶት አስቆጥቶት ዛሬ የደረሰበት ደረጃ ላይ ያደረሰው ያ ነው። ሌላው ደግሞ በቋንቋና በጎሳ ላይ የተመሰረተ የፖለቲካ ፕሮግራም አውጥቶ ይህንኑ በህገ መንግስቱ ላይ አንጸባርቆ ህዝቡ እርስ በርሱ ለብዙ ዘመናት በፍቅር በአንድነት፣ በሰላም የሃይማኖት የዘር የጎሳ የቋንቋ ልዩነት ሳያሳይ ተቻችሎ የኖውን ኩሩውን የጀግናውን የኢትዮጵያ ህዝብ በጎሪጥ እንዲታያይ ለማድረግ በእውነቱ ባለፉት ሀያ አምስት አመታት በጣም ጎጂ የሆኑ ስራዎች ተሰርተዋል። እንደውም ይሄ አሁን ያለው እንቅስቃሴ በእውነት እኔ በበኩሌ ከጠበቅኩት በላይ ተስፋ የጫረብኝ ወጣቱ አሁን ያለው ስርዓት ከተመሰረተ በኋላ የተወለዱት ልጆች ሳይቀሩ በኢትዮጵያ አንድነት አምነው የሌላው ወገናችን ደም የእኛም ደም ነው የሚል መፈክር ይዘው መውጣታቸው እጅግ የሚያበረታታና ኢትዮጵያ እንደ ኳስ ከወደቀችበት ነጥራ የምትነሳ ጠንካራ ሀገር መሆኗን ያበሰረ ስለሆነ በጣም ደስ ብሎኛል። በአንድ በኩል በእውነቱ ይሄ ቢሆን ይሄ ይሆናል ለማለት ያስቸግራል። ግን ይሄ ሁኔታ ከቀጠለ አሁን ጠቅላይ ሚኒስትሩ ባሉት መሰረት በሙሉ ኃይላችን ተጠቅመን ህዝቡን ጸጥ እናሰኘዋለን የሚል ሂደት ከመጣ በሌሎቹ አገር ከደረሰው የከፋ ሊመጣ ስለሚችል ይህንን ደህና አድርገው እንዲያጤኑት ለዚህ ለድርጅቱ መሪዎች በጣም አስረግጠን ማሳሰብ አስፈላጊም ተገቢ ይመስለኛል። ምክንያቱም ጊዜው ሊዘገይ ይችላል። ካሁኑ ከሄዱን ካላስተካከሉት በኋላ መቆጣጠር የማይቻልበት ደረጃ ይደርሳል። በታሪክም የምናየው ህዝብ በአንድነት ከተነሳ ምንም ያህል ኃይል ያለው መንግስት ቢሆን ህዝቡ ሙሉ በሙሉ ተቆጣጥሮ በስልጣን የሚቆይበት ጊዜ የለም። በታሪክ ውስጥ አልታየም። ይህንን ብዬ ብተው ይሻለኛል። መልካም ዶክተር ብርሃኑ፣ ለእርሶም ተመሳሳይ ድልስ ሊሆኑ የሚችሉ ሁኔታዎችን ከተፈጠሩት አዝማሚያዎች ጋር አዛምደው ሀሳብ ቢፈነጥቁ። እሺ እግዚአብሔር ይስጥልኝ። በጣም ከባድ ጥያቄ ነው ያነሳኸው። ይህን ከመመለስ በፊት አንድ ነጥብ ልናገር። ደብዳቤያችንን በተለይ ለኢትዮጵያ ህዝብና ለራሱ ለመንግስቱ እና ለዲያስፖራ ላለው ህዝብ በቀጥታ ለመናገር የፈለግ ነው። ኢትዮጵያ ወዳጅ አጥ አገር ናት። ነጻነት ስር የሰደደባት ከማንዳን ሳለሁ የምትል አገር ስለሆነች ያንስ የእኩልነት መንፈስ ያው ከጣሊያን ጊዜን ጀምሮ እንዳየ ነው የማይወዱ የውጭ መንግስታት እንዳጠቋት ነው። ስለዚህ እነሱ ጋር ብቻ አቤቱታ በማቅረቡ በተባበሩት መንግስታትም ጭምር ትልቅ ለውጥ ይመጣል ብሎ የሚያስብ ኢትዮጵያዊ ካለ መመርመር ያለበት መሰለኝ እና ይህንን መገንዘብ አለብን። ነገር ግን አቤቱታችንን አናቆምም መቆጨታችንን ለማሳየት እና እሱን በመጀመሪያ መጠቆም እፈልጋለሁ። ይሄ ሴናሪዮ ስላልካቸው ያሉት ምርጫዎች የሁኔታው በዚህ ከቀጠለ ያሉት ምርጫዎች ምንድን ናቸው? ላልከው እኔ ሶስት ሴናሪዎች ይታየኛል፣ ምርጫዎች አንደኛው ህዝቡ ሚተኛነቱ ይቀጥላል። ነገር ግን መሪ የለውም ወንዙን የሚያሻግረው መሪ የለውም። ለምን ቢባል የፖለቲካ ፓርቲዎች፣ የሲቪክ ድርጅቶች እንዳይጠናከሩ ገና ብቅ ብቅ ሲሉ እየተቆረጡ ነው የመጡት። የውጭ መንግስታትን ዲሞክራሲ ዲሞክራሲ የሚሉት ይህ ሁሉ ነገር ሲሰራ ድጋፍ አልሰጡም። ስለዚህ የዲሞክራሲ ኃይሎች ብዙ ስር አልሰደዱም። ይሄ አንዱ ሴናሪዮ ነው። ግን የኢትዮጵያ በጣም ስር የሰደደ ስርአት ያለባት ህዝቡ ብዙ የተሳሰረ ባህልና መከባበር ያለባት ሀገር ስለሆነች ደርግ እንኳ ፈርሶ ህዝቧ ሌላ ሀገር እንደምናየው አልዘረፈም። ስለዚህ የጨዋነት ባህል ስላለ ምናልባት እሱ በተወሰነ ጊዜ ይህንን ፍርሰት ሊገታው ይችላል። ኤኒዌይ አንዱ ፍራቻ እሱ ነው፣ አንዱ ውጤት። ሁለተኛው የህዝቡ አብዮት ሊቀለበስ ይችላል እና እንደገና ይነሳል ሶስተኛው አማራጭ መንግስት በዚህ መቀጠል የማይችልበት ሁኔታ ከተፈጠረ እና ህዝቡ ደግሞ እምቢተኝነቱን ቆረጠ በየ አካባቢው ቢሆን ሰሜን፣ ደቡብ፣ ምስራቅ እየተባለ በዛም አካባቢ ይሁን ወይም ደግሞ ከመሀል ከአዲስ አበባ ሪጅን ይሁን የብሔራዊ የሆነ ትብብር ዛሬ ትብብር ነገ ውድድር በሚል መፈክር የየራሱን የጎበዝ አለቆች እየመረጠ ራሱን ማስተዳደር እነዛ መተባበር የሚችሉ መሰለኝ። በተለይ አሁን የጎንደር ህዝብ ትልቁ ያሳየው ምሳሌ የኦሮሞ ህዝብ ብሶት፣ የጋምቤላ ህዝብ ብሶት፣ የሶማሌ ህዝብ ብሶት፣ የአፋር ህዝብ ብሶት የእኛ ብሶት ነው ብሎ ለመጀመሪያ ጊዜ በመፈክር ይዞ በመነሳቱ የሀገሪቱን የወጣቱን ስሜት ቀይሮታል። የኢትዮጵያዊነትን ስሜት እንደገና አንስቶታል። የመከባበር የመቆርቆር የመተባበር ስሜቱን ቀይሮታል እና ያ ከሆነ አሁን የምንፈራቸው እነዚህ ሁለቱ ሴናሪዎች ወደ ኋላ ሆነው የትብብር ሁኔታ ሊፈጠር ይችላል። ይሄ ግን በፍላጎት ብቻ ሳይሆን ብዙ ስራዎች መሰራት አለባቸው። የብሔራዊ አጀንዳ የሚያስተባብረን አጀንዳ ምንድን ነው? የሽግግሩ ስርዓት እንዴት ነው መሄድ ያለበት? ከዛስ በኋላ ምን አይነት ኢትዮጵያ ነው የምንፈልገው? ፍትህ ያለባት ዜጎቿ በእኩልነት የሚታዩባት ዲሞክራሲያዊ እንላለን እና ይሄ በስራ ላይ ሲታይ እንዴት ነው የሚለውን የሁሉም ኃይሎች ያገባናል የሚሉ ኃይሎች ልዩነታቸውን ወደ ኋላ አድርገው ትብብር አሳይተው ህዝቡን ወንዙን እንዲሻገር የሚመሩት ከሆነ ህዝቡ አሁን እየመራቸው ነው፣ ጎን ቆመናል ብለው የሚያበረታቱ ኃይሎች ከተፈጠሩ ኢትዮጵያ ከአሁኑ አጣብቂኝ ወጣ፣ ከጭቁን ስርዓት ወደ ኋላ የማትመለስበት ሁኔታ ሊፈጠር ይችላል። ይሄ እንግዲህ በሁላችን የምኞት ነው። መልካም ነው። በተለያዩ ሁኔታዎች ሊታዩ የሚችሉ የቀጣይ ምዕራፍ ገጾችን አሳይተውናል። የእርስ በርስ ግጭት ስጋት አንጻር መነሳት ያለበት አንድ አግባብ የሆነ ጥያቄ አለ። ፊት ለፊት የሚታዩ መንግስትን ኃይልን በሙሉ በእጁ ያስገባ የገዢ አካል እኩል ወይም በተመሳሳይ ከግለሰቦች እስከ ብሔረሰብ አባላት ጭምር አንዱ ሌላውን የሚያይበት ለሚመጡት አዎንታዊም ሆነው አሉታዊ ሁኔታዎች የበኩሉን አስተዋጽኦ ሊያደርግ ይችላልና በደል፣ በቂም እርስ በርስ ከመተያየት የተሻለ አዝማሚያ ለሁሉም ብላቸዋል እንዲፈጠር ለማድረግ ምን መረዳት አለበት ትላላችሁ? እንደ ማህበራችሁ እንደ ኢትዮጵያዊነት ስብስብም ሆነ በግላችሁ እንደ ዜጋ አቶ በትሩ ሰቅ ለመሆን ይሄ በጣም ጥሩ ጥያቄ ነው። አሉላ በማንሳት በጣም አመሰግናለሁ። የኢትዮጵያ ሕዝብ እስካሁን ባሳየው ሁኔታ በጣም አስተዋይ እና ጨዋ ሕዝብ መሆኑን የሚያስመሰክር ይመስለኛል። ነገር ግን አንተ ያልከው ሁኔታ እንዳይስፋፋ እንዳይኖርም ለማድረግ በእውነቱ ሁላችንም የኢትዮጵያ ጉዳይ ያገባናል የምንለው ሁሉ ይህንን ልናሰምርበትና ህዝቡም እንዲገነዘበው ለማድረግ የምንችለውን ሁሉ ማድረግ ይገባናል። ይኸውም አሁን ኢትዮጵያ ውስጥ የተፈጠረው አምባገነን ስርዓት የመጣበትም ሁኔታ ከዛም ወዲህ የሚያስተዳድርበትን ሁኔታ በእውነቱ ከህዝብ የመጣ አይደለም። ህዝብ ተመክሮበት ይሄ ይሻለናል ብሎ የፈጠረው ስርዓት አይደለም። ከህገ መንግስቱ ጀምሮ ብናይ ቀደም ብሎ እነዚህ ታጋዮች ነን የሚሉ ቡድኖች ባወጡት ፕሮግራም መሰረት ያንን ለመተግበር የተደረገ ሂደት ነው እንጂ የኢትዮጵያ ህዝብ መክሮ ነፃ በሆነ መልኩ ተወያይቶበት ይሄ ነው ለሀገራችን የሚበጀን፣ ለእኛ የምንፈልገው ይን ነው ብሎ ያወጣው ነገር አይደለም። እና ትልቁ ችግር፣ የችግሮቹ ሁሉ መንስኤ ይሄ መሆኑን ህዝቡ ሊገነዘበው ይገባል። ስለዚህ የአንድ አካባቢ ህዝብ ወይም የአንድ ቋንቋ ተናጋሪን ህዝብ ለዚህ ስርዓት ምንጭ እንደሆነ መፈረጁ ጠቃሚ አይደለም፣ ተገቢም አይደለም። ምክንያቱም ያም ህዝብ እንኳን ለምሳሌ የትግራይን ህዝብ እንወስድ፣ ብዙ ጊዜ ሲነገር አሁን ያለው ስርዓት በህዋት የሚመራ መሆኑን ሁሉም የሚያውቀው ነው በይፋ ያም ሆኖ ግን የትግራይ ህዝብ በሙሉ ተወክሎ የእሱን ስሜትና የእሱን ፍላጎት የሚያንጸባርቅ አመራር አለ ብሎ መቀበል ትክክል አይመስለኝም። ምክንያቱም የትግራይ ህዝብ ይህ እድል አልተሰጠው። እንደውም ገፈቱን በቅድሚያ የቀመሰው የትግራይ ህዝብ ነው። ህወሓት ደርግን ለማውረድ ባደረገው ጦርነት ላይ በዛ ሀገር ተሸጋግሮ በዛ ሀገር ላይ ብዙ መስዋዕትነት ህዝቡ ከፍሎ ነው ከዛ ተሸጋግሮ ወደ ሌላው ኢትዮጵያ ክፍል ሊረማመድ የቻለው እና ስልጣን ሊይዝ የቻለው። ስለዚህ የትግራይ ህዝብ ብዙ ቁስል አለበት፣ ብዙ ብሶት አለበት። ያንን ደግሞ አውጥቶ እንዳይናገር ለማንኛውም የኢትዮጵያ ህዝብ አሁን ባለው ስርዓት በኃይል ታፍኗል። ስለዚህ ይሄንን መገንዘብ ይኖርብናልና አሁን የተጀመረው አካሄድ የኢትዮጵያ ህዝቦች ሁሉ በደል ደርሶባቸዋል፣ ስለዚህም በአንድነት ተነስተው የህዝቡን የበላይነት ማረጋገጥ አለባቸው የሚለውን አካሄድ አጠንክሮ ሁሉም ህብረተሰብ በሃይማኖት በጎሳ ሳይለያይ ይሄንን ተከትሎ ቢሄድ ለኢትዮጵያ ለዘለቄታው የሚበጃትን ስርዓት ለመመስረት ከፍተኛ አስተዋጽኦ ይኖረዋልና ይህንን ማስገንዘብ ተገቢ ይመስለኛል። አመሰግናለሁ። የመጨረሻው እድል የእርሶው ነው ዶክተር ብርሃኑ። እሺ፣ በእኔ አስተያየት ለዚህ ሁሉ ቁልፉ ተስፋ ነው። የለውጥ ተስፋ በህዝቡ አእምሮ ላይ ከሰረገ የሚያተኩረው የትግሉም ውጤት ምን እንደሆነ ምኞቱ ምን እንደሆነ በግልጽ ስለሚያዩና ምኞቱ ደግሞ ፍሬያማ እንደሚሆን ከተገነዘበ በዛ ላይ ነው እንጂ የሚያተኩረው እርስ በርሱ እንደ እንዳይት ወደ መበላላት የሚሄድ አይመስለኝም። ስለዚህ ድሂቃኑ ማተኮር ያለባቸው የሽግግር ስርዓቱ ምን ይመስላል ከሽግግርስ በኋላ ምንድን ነው የሚፈጠረው የሚለውን ሁሉም በኩልነት የሚኖርባት ሁሉም የራሱን አካባቢ በራስ ገዝ ስርዓት የሚያስተዳድርባት ድህነትን ለማጥፋት ሁላችንም የምንረባረብባት ኢትዮጵያን ለመፍጠር ነው። ይሄ ነው የጋራ አጀንዳችን ብለው ማስረዳት ትልቁ ኃላፊነታቸው ነው። እና ተስፋ ነው መፍትሄ የሆነ ሚመስለኝ የጨለማውን የሚያጠፋው የተስፋ ብርሃን ነው። በሁለተኛ ደረጃ እኔ እንደው ላስገነዝብ የምፈልገው በህዝብ ትግል የመጣ የዲሞክራሲ እና የእኩልነት ስርዓት ማንም ሊወስዱ አይችልም። ከላይ እንዲሁ የተሰጠ ስርዓትን ነው ሰጪው ሊቀማ የሚችለው። ስለዚህ ህዝቡ አሁን ያሳየን ለህልውናው ብቻ ሳይሆን ለመብቶቹ እስከ ሞት ድረስ ለመታገል እንደ ቆረጠ ስለሆነ በዚሁ ከቀጠለበትና የሌሎች ብሶት የኔም ብሶት ነው ነግበኔ የሚለው አስተሳሰብ፣ ፈሪሀ እግዚአብሔር የሚሉት አስተሳሰቦች እንደ ገና እያየሉ ከመጡ እኔ ኢትዮጵያ ትልቅ ተስፋ ያላት ሀገር ናት ብዬ አምናለሁ። መልካም አሳሳቢ በሆነበት ጊዜ ውስጥ ሁሉ ተስፋን የመሰለ ትልቅ ነገር ሊኖር ይገባል። እሱ መንገዱንም የተሻለ ያድርገዋል የሚል መንፈስ ነው በመጨረሻ የፈነጠቁት። ፕሮፌሰር ብርሃኑ አበጋዝ አቶ በትሩ ገብረ እግዚአብሔር የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ መስራች አባላትና የአመራሩም ጭምር አባላት። ይሄ ቀጣይ ውይይት ነው። የኢትዮጵያ ጉዳይ ግድ ብሏችሁ የሚያሳስቧችሁ ሆናችሁ ከሌሎች መሰል እምነትና አስተሳሰብ ካላቸው ለኢትዮጵያ የተሻለ ሁኔታ ከሚፈልጉ ዜጎች ጋር እየሰራችሁ ያለበት ህብረት ነው። ውይይቱ ይቀጥላል። መልሰን እንደምናገኛችሁ ተስፋ አድርጋለሁ። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። እኛም በጣም እናመሰግናለን አቶ አሉላ። እግዜር ስጥልኝ።